ይህ የአሜሪካ ድምጽ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የዛሬ ምሽት ዝግጅታችን አሁን ጀመረ። በወንጂ አካባቢ ባለፈው ሳምንት አምስት ሰዎች በአጋቾች መገደላቸው ተገለጸ። ምንም ማድረግ አይቻልም እንግዲህ የማንቀፈከለው ነገር ስድስት ነበሩ። አምስቱ ገደሏቸው አንዱ አምልጧል ተብሏል። አንዴ ሞቷል ተብሏል። ጭራሽ ሌላ ለቤተሰብ ተብላ ሰውዬ በሕይወት ይኑር አይኑር እንደውም ለእናንተ ለምስክርነት እንደ በሕይወት ተርፎ ቢገኝ ደስ ይለኛል። አምስቱ ግን ሞቶ አስክሬናቸውን ውሰጥ ተባለ። ቀደም ሲል የሰማችኋቸው የታጋሹ ቤተሰቦች ለአሜሪካ ድምፅ የተናገሩት ነው። ዝርዝሩ በአብይ ደስ ይቀርባል። ሌሎች ሀገራዊና ዓለም አቀፋዊ ዘገባዎችንም በምሽቱ አካተናል። ሰኞ መጋቢት 9 2016 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። አስማማየ ነው እስከ ምሽቱ አራት ሰዓት ድረስ እያስተናገድኳችሁ ከእናንተ ጋር ቆይታ አደርጋለሁ። ለዓለም ዜናዎቹ ስመኝሽ የቆየ እዚህ አብራኛለች። የስቱዲዮ ቅንብሩን ደግሞ ፍራን አይሉ ታከናውንላለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ቆይታ እናደርጋለን። እናንተም ከእኛ ጋር ቆይታ እንድታደርጉ በድጋሜ ጋብዛለሁ። አሁን ከዓለሙ የተሰባሰቡ ዜናዎች ብራችሁ በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል የሶማሊያ ፕሬዚዳንት ለሁለት ቀን የስራ ጉብኝት አስመራ ገቡ፣ የአውሮፓ ህብረት ስምንት ቢሊዮን ዶላር ለግብፅ ሊሰጥ ነው፣ ና እስራኤል በጋዛ ከተማ ሆስፒታል ላይ የጥቃት ዘመቻ ጀመረች፣ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሶማሊያ ፕሬዝዳንት ሼክ ሀሰን ሙሐመድ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ያቀረቡላቸውን ግብዣ ተቀብለው ለሁለት ቀን የስራ ጉብኝት ዛሬ ከሰዓት አስመራ መግባታቸውን የኤርትራ ማስታወቂያ ሚኒስትር አስታወቀ። ሚኒስቴር መስሪያ ቤቱ ኤክስ በተሰኘው የማህበራዊ ትስስር ገጹ ባጋራው የቪዲዮ መልእክት የሶማሊያ ፕሬዝዳንት ሙሐመድ ወደ ኤርትራ የተጓዙት በሶማሊያ ስላለው እድገትና መሻሻል ለኤርትራው አቻቸው ለመግለጽና ሶማሊያን ካሸባሪ ኃይሎች ነጻ ለማውጣት በሚደረገው ጥረት ምክራቸውን ለመጠየቅ መሆኑን ተናግረዋል። ኤርትራ በሀገር ግንባታ፣ በመንግስት ግንባታና በጸጥታ ዘርፍ ግንባታ ጥሩ ልምድ አላት ያሉት መሐመድ በርካታ የሶማሊያ ወታደሮች በኤርትራ መሰልጠናቸውንና ኤርትራ ብዙዎቹ የዓለም ሀገራት የማያደርጉትን ድጋፍ ለሶማሊያ ማድረጓን ገልጸዋል። የኤርትራ ማስታወቂያ ሚኒስትር የአቶ የማነ ገብረ መስቀል በተመሳሳይ ሁኔታ በኤክስ ባጋሩት መልእክትም ሁለቱ መሪዎች በሁለትዮሽ ትብብር ግንኙነትና በሌሎች አህጉራዊና ዓለም አቀፍ ጉዳዮች ዙሪያ ሰፊ ውይይት ማድረጋቸውን ገልጸዋል። በአፍሪካ የበረታው የኢኮኖሚ ጫናና ግጭቶች ወደ አውሮፓ የሚፈልሱ ስደተኞችን ቁጥር ሊጨምር ይችላል የሚል ስጋት የገባው የአውሮፓ ህብረት የገንዘብ እጥረት ላጋጠማት ግብጽ የስምንት ቢሊዮን ዶላር የእርዳታ ጥቅል እንደሚሰጥ አስታወቀ። የእርዳታ ስምምነቱ የሚፈረመው የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ሌይን እና የቤልጂየም ጣሊያን፣ ኦስትሪያ፣ ቆጵሮስ እና የግሪክ መሪዎች ግብጽን በሚጎበኙበት ወቅት መሆኑን የግብጽ ባለስልጣናት አስታውቀዋል። ግብጽ የሚገኘው የአውሮፓ ህብረት ተልዕኮ በበኩሉ የእርዳታ ጥቅሉ ከአረብ ሀገራት ትልቁን የህዝብ ብዛት ለያዘችው ሀገር በሚቀጥሉት ሶስት ዓመታት ውስጥ የሚሰጥ እርዳታና ብድርን የሚያጠቃልል መሆኑን ገልጿል። ግብጽ ከሚገኘው ተልዕኮ የተገኘው ሰነድ ሁለቱ ወገኖች ትብብራቸውን ወደ ስልታዊና ሁሉን አቀፍ አጋርነት ደረጃ ከፍ ማድረጋቸውንና ይህም ኢኮኖሚያዊና ኢኮኖሚያዊ ባልሆኑ መስኮች የግብጽና የአውሮፓ ህብረትን አጋርነት ለማስፋት መንገድ መጥረጉን አመልክቷል። የአውሮፓ ህብረት እርዳታውን የሚሰጠው የግብጽ መንግስት በተለይ ከአፍሪካና ከመካከለኛው ምስራቅ ድህነትና ግጭቶችን ለሚሸሹ ስደተኞች ዋና መሸጋገሪያ ከሆነችው ሊቢያ ጋር ያለውን ድንበር እንዲያጠናክርና በሱዳን ለአንድ ዓመት የሚጠጋ ጊዜ የሚካሄደውን ጦርነት ሸሽተው የሚሰደዱ ሱዳናውያንን እንዲያስተናግድ ነው። የኒጀር ሁንታ ለዓመታት ሀገሪቱ ከዩናይትድ ስቴትስ ጋር ስታደርግ የነበረውን ወታደራዊ ትብብር ማቋረጡን ተከትሎ አሜሪካ በሳህል አካባቢ የምታካሄደውን ጸረ ሽብር ዘመቻ የወደፊት እጣፈንታ ለመገምገም ተጣድፋለች። የዩናይትድ ስቴትስ ጦር ሰሜናዊ ኒጀር በሚገኘው የአየር ኃይል ሰፈር በመቶዎች የሚቆጠሩ ወታደሮች ያሰፈረ ሲሆን ከሰሃራ በረሃ በስተደቡብ በሚገኙትና ከአልቃይዳና ከእስላማዊ መንግስት ጋር ቁርኝት ያላቸው ኃይሎች በሚንቀሳቀሱባቸው ሰፊ የሳህል ቀጠና በረራዎች ያካሂዳሉ። የዩናይትድ ስቴትስ ከፍተኛ መልእክተኛ ሞሊፊ ከአሜሪካ የጦር ኃይል የአፍሪካ እዝ አዛዥ ጀነራል ማይክል ላንግሊ እና ሌሎች ከፍተኛ የመንግስት ባለስልጣናት ጋር ታጅበው በዚህ ሳምንት በድጋሚ ወደ ኒጀር ዋና ከተማ ኒሜ ተጉዘዋል። የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ትላንት እሁድ ኤክስ በተሰኘው የማህበራዊ ትስስር ገጹ ባሰፈረው መልእክት ከሁንታው አመራር ጋር ግልጽ ውይይት መደረጉንና ግንኙነቶች መቀጠላቸውን አስታውቋል። ሆኖም የዩናይትድ ስቴትስ በሀገሪቱ ውስጥ ለመቆየት የሚያስችላት ስምምነት ላይ ለመደራደር መንገድ ይኖራት እንደሆን በግልጽ አልታወቀም። የኒጀር ሁንታ መሪ ጀነራል አብድራህማን ቲቺያኒ የሙስሊሞች ቅዱስ የጾም ወር ወይም ረመዳን በተጀመረበት ወቅት ወደ ኒጀር የተጓዘውን የዩናይትድ ስቴትስ ልዑካን ቡድን ለማግኘት ፈቃደኛ ሳይሆኑ ቀርተዋል። ኒጀር በሚገኘው የአሜሪካ ኤምባሲ ሊካሄድ ታቅዶ የነበረው ጋዜጣዊ መግለጫም ተሰርዟል። ዋይት ሀውስ በቅርቡ ለአሜሪካ ምክር ቤት ባቀረበው ሪፖርት እንዳስታወቀው ዩናይትድ ስቴትስ እስካለፈው ታህሳስ በነበረው ጊዜ ኒጀር ውስጥ ስድስት መቶ ሀምሳ ሰራተኞች ነበሯት። በኒጀር የሚገኘው የአሜሪካ ጦር ሰፈር በሰውና ሰው አልባ በሆኑ መሳሪያዎች ለሚካሄዱ ስለላዎች ጥቅም ላይ የሚውል ሲሆን በሰሀል ለሚካሄዱ ተልዕኮች የእግረኛ ወታደሮችም ጭምር ድጋፍ ሲሰጥ ቆይቷል። ይሁን እንጂ እንደ አውሮፓውያን አቆጣጠር በ2017 በኒጀር የተካሄደ የጋራ ዘመቻ የአሜሪካ ወታደሮች መገደላቸውን ተከትለው የእግረኛ ወታደሮች ድጋፎቹ ቀንሰዋል። የዩናይትድ ስቴትስ ከፍተኛ ልኡኳ ሞሊፊ ከታህሳሱ የኒጀር ጉብኝታቸው በኋላ በሰጡት ቃል ከሁንታው መሪዎች ጋር ጥሩ ውይይት አድርገናል ያሉ ሲሆን፣ ወታደራዊ ትስስርና እርዳታ እንዲቀጥል ምርጫ የሚካሄድበት የጊዜ ሰሌዳ እንዲያወጣ ለሁንታው ጥሪ አቅርበዋል። ከዛም በተጨማሪ ኒያሚ ከሩሲያ ጋር ግንኙነቷን ከማጠናከር እንድትቆጠብ ዩናይትድ ስቴትስ ማስጠንቀቋን ሞሊፊ መግለጻቸው ይታወሳል። አድማጮች ይህ ዜና የሚተላለፍላችሁ አሜሪካ ድምጽ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የእስራኤል ጦር ጋዛ ከተማ በሚገኘው ሺፋ ሆስፒታል ላይ የጥቃት ዘመቻ እያካሄደ መሆኑን ሰኞ ዕለት አስታውቋል። ጦሩ በህዳር ወር በሚካሄደው ተመሳሳይ ወረራ ትችት ደርሶበት ነበር። የእስራኤል መከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሀጋሪ ባወጡት መግለጫ የእስራኤል ጦር ሰኞ ዕለት ጥቃቱን ማካሄድ የጀመረው የሐማስ ባለስልጣናት ሆስፒታሉን በእስራኤል ላይ የሚሰነዝረውን ጥቃት ለማዘዝ እየተጠቀሙበት በመሆኑ ነው ብለዋል። ቃል አቀባዩ አክለው ይህን ዘመቻ የምናካሄደው በጥንቃቄና ሆስፒታሉ አስፈላጊ ስራውን መቀጠል በሚችልበት መልኩ ነው ሲሉ ገልጸዋል። በጋዛ ሰርጥ ትልቁ በሆነው ሆስፒታል አካባቢ የአየር ድብደባ እየተካሄደ መሆኑንና የእስራኤል ታንኮችም ሲንቀሳቀሱ መታየታቸውን የአይን እማኞች ተናግረዋል። በተያያዘ ዜና እስራኤል በጋዛ ረሃብ እያስነሳች ነው ሲሉ ሰኞ ዕለት በብራስልስ በሰጡት ጋዜጣዊ መግለጫ የተናገሩት የአውሮፓ ሕብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፍ ቦሬል ረሃብን እንደ ጦር መሳሪያ እየተጠቀመች ነው ሲሉም ከሰዋል። ቦሬል አክለው ጋዛ ረሃብ አፋፍ ላይ እንዳለ ጋዛ ረሃብ አፋፍ ላይ አይደለም፣ በሺዎች የሚቆጠሩ ሰዎችን እየጎዳ ያለ ረሃብ ውስጥ ናቸው ብለዋል። የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ መንግስታቸው መርዳት የሚፈልግ ማንኛውንም አካል በምድር በአየርና በባህር ሰፊ ሰብአዊ እርዳታ ወደ ጋዛ እንዲያስገባ ይፈቅዳል ቢሉም ሰብአዊ ተቋማት ግን ወደ ጋዛ እርዳታ እንዳያጓጉዙ በእስራኤሉ እንደሚታገዱና በቀጠለ ግጭት ምክንያት ወደ ጋዛ መግባት አለመቻላቸውን በተደጋጋሚ ይገልጻሉ። ጦርነቱን እንዲያቆሙ የሚደረግባቸውን ዓለም አቀፍ ጫና እሁድ ዕለት ውድቅ ያደረጉት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትናሁ በበኩላቸው እስራኤል በራፋ በሚገኙ የሐማስ ታጣቂዎች ላይ ጥቃት ማካሄዷን ትቀጥላለች ብለዋል። በመጨረሻም ምዕራባውያን ወታደሮች በዩክሬን መስፈራቸው ዓለምን ወደ ሶስተኛ ዓለም ጦርነት ሊገፋ የሚችል ነው ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስጠነቀቁ። ፑቲን ይህን ያሉት ምርጫ ማሸነፋቸውን ተከትሎ ሰኞ ጠዋት በሞስኮ ባደረጉት ንግግር ነው። ፑቲን አክለው ማንም ግን እንደዛ አይነት ሁኔታ ውስጥ የመግባት ፍላጎት አለው ብዬ አላስብም ብለዋል። ፑቲን በንግግራቸው የሩሲያ ታጣቂ ኃይሎች በየቀኑ ዩክሬን ውስጥ እየገፉ መሆኑንና ሞስኮ በጦር ሜዳ ድል እያገኘች መሆኑን ገልጸዋል። ፑቲን ስለ ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ተጠይቀው በሰጡት ምላሽ ፈረንሳይ ሰላማዊ መፍትሄ ለማምጣት መንገዶችን ትፈልጋለች የሚል እምነት እንደነበራቸውና አሁን ተስፋቸው እንደተሟጠጠ ተናግረዋል። ማክሮን በፓሪስ በሚካሄደው የኦሎምፒክ ጨዋታዎች ወቅት ከዩክሬን ተኩስ ማቆም እንዲደረግ ጥሪ ያቀረቡ ሲሆን የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛክሮቫም ለዩክሬን የሚያቀርቡትን የጦር መሳሪያ እንዲያቆሙ እንደጠየቋቸው ታስ የተሰኘ የሩሲያ የዜና ተቋም ዘግቧል። አድማጮች ለሰዓቱ የያዝ ናቸው የዜናዎች እነዚህ ነበሩ። ወደ ቀሪው ፕሮግራም ወደ አስማማው ልመልሳችሁ። ስመኝሽን ለዓለም ዜናዎች ያመሰግናለሁ። የተከበራችሁ አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የዛሬ ሰኞን መጋቢት 9 2016 ዓ ም የምሽቱ ዝግጅታችንን ከዚህ ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ነው። ምሽቱን እያስተናገድኳችሁ አብሬያችሁ ማመሻው አስማማየ ነው ነኝ። እንዲሁም በምሽቱ በምስልና ድምፅ ቅንብር ሲሳይ አሸናፊና ገርማ ደገፋ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየ ገበያውን ማብሮን አሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሞቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንላለን። ለሳምንት ታግተው ከቆዩ ስድስት የወንጂ ስኳር ፋብሪካ ሠራተኞች ውስጥ አምስቱ ባለፈው ሳምንት አርብ ተገድለው መገኘታቸውን ቤተሰቦቻቸው ገልጸዋል። ታጋቾቹን ለማስለቀቅ በታጣቂዎች የተጠየቀው የቤዛ ገንዘብ ሊከፈል በሂደት ላይ ያለ ፖሊስ ጣልቃ ገብቶ እንዳይከፈል አድርጓል ሲሉ የታጋጅ ቤተሰቦች ለአሜሪካ ድምፅ ተናግረዋል። በዚህም ምክንያት ታጣቂዎቹ ካገቷቸው ስድስት ሰዎች መካከል አምስቱን መግደላቸውና አንዱ ያለበት እንደማይታወቅም ገልጸዋል። ስለ ጥቃቱ ከኦሮሚያ ክልልና ከምስራቅ ሸዋ ዞን አስተያየት ለማግኘት ያደረግነው ጥረት አልተሳካም። ኬኔዲ አባተ ተጨማሪ አለው። በኦሮሚያ ክልል ምስራቅ ሸዋ ዞን የወንጂ ስኳር ፋብሪካ ሰራተኞች የሆኑ አምስት ሰዎች ለስራ እንደወጡ ከታገቱ በኋላ ባለፈው ሳምንት አርብ መጋቢት ስድስት ቀን 2016 ዓ ም ተገድለው መገኘታቸውን የሟች ቤተሰብ አባላት ለአሜሪካ ድምፅ ተናግረዋል። አሁን ከሚገኙበት ቦታ አንጻር ማንነታቸው ቢገለጽ ለደህንነታቸው እንደሚያሰጋቸው የገለጹ የቤተሰብ አባል ስለ ሁኔታው እንደሚከተለው ያብራራሉ። ስድስት ሰዎች ነበሩ። እነሱ እዛው የሄዱበት ነው እንግዲህ የታገቱትና፣ ከዛ ምንድን ነው ሲባል ገንዘብ ነው የሚፈልጉት መጀመሪያ ስድስት መቶ ሺህ ብር አሉ በሰው ከዛ በኋላ እንደገና ሶስት መቶ ሺ ብር አሉ። ያንን ገንዘብ መስሪያ ቤቱ እንደ ሕግ አይፈቅድም ብሎ ሕዝብ ሰራተኛው በሙሉ እቃ ማሰባሰብ መሯሯጥ ጀመር፣ ልጆቹ ለማትረፍ በዛ መሀል ከቤተሰብም ከምንም ከምንም ገንዘቡ ተሰባስቡ ከእነሱ ጋር ግንኙነት አድርገን ገንዘብ ሰተን ለማስለቀቅ ሲባል የቤተሰብ አካል ይወንጀሉ ተብሎ ሁሉ እንዲያዝ ተደርጎ ግንኙነቶች ሁሉ እንዲቆሙ ተደረገ። እዛ ፌዴራል እነሱን እናስለቅቃለን ሲመጡ ግጥሚያ ገጥመው ወንድሞቻችን በዛ ምክንያት ህይወታቸው አለፈ። ምንም ማድረግ አይቻልም እንግዲህ፣ ከመቆጨት ከማገል ከመቃጠል በስተቀር የማጣበቃለው ነገር ስድስት ነበሩ። አምስቱ ገደሏቸው አንዱ አምልጧል ተብሏል። አንዴ ሞቷል ተብሏል። ጨራሽ ሌላ ሰቀቀን ለቤተሰብ ቤተሰብ ያ ሰውዬ በህይወት ይኑር አይኑር፣ እንደውም ለእናንተ ለምስክርነት እንደ በህይወት ተርፎ ቢገኝ ደስ ይለኛል። አምስቱ ግን ሞቶ አስክሬናቸውን ውሰዱ ተባለ። አስክሬናቸውን ግዳ እኚህና ሌሎች ለአሜሪካ ድምፅ አስተያየታቸውን የሰጡ ሰዎች ስለ ሁኔታው ሲናገሩ በአንድ ተሽከርካሪ ተሳፍረው የካቲት 29 ቀን 2016 ዓ.ም ም ለሥራ ወደ ፋብሪካው የሸንኮራ ማሳ በማቅናት ላይ ከነበሩ ሠራተኞች መካከል ገቢያቸው ከፍተኛ ነው ተብለው የተገመቱ ስድስቱ መታገታቸውንና ሌሎች መለቀቃቸውን ተናግረዋል። በታጣቂዎች የታገቱት ስድስቱ ሰዎች በነፍስ ወከፍ 600 ሺ ብር እንዲከፍሉ ከተጠየቁ በኋላ በድርድር 300 ሺ ብር እንደተወሰነባቸውም ምንጮቹ አስረድተዋል። ዳሩ ግን ይኸው ገንዘብ ተሰባስቦ ለአጋቾ ለመስጠት በሂደት ላይ እያለ ፖሊስ ጣልቃ ገብቶ ክፍያው እንዳይፈጸም በመከልከሉ ከስድስቱ መካከል አምስቱ ተገድለዋል ሲሉ ለደህንነታቸው በመስጋት ማንነታቸውን እንዳንጠቅስ የጠየቁን አስተያየት ሰጪዎች አስረድተዋል። አንዱ ደግሞ የደረሰበት እንደማይታወቅ ጠቁመዋል። ሌላው በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁ የቤተሰብ አባል የታጋች ቤተሰብ አባላት ባለፈው ሳምንት ረቡ የተሰበሰበውን የማስለቀቂያ ገንዘብ ለአጋቾቹ ለመክፈል ሲዘጋጁ በፖሊስ መያዛቸውን ተናግረዋል። ከማክሰኞ እንዲያ እንደና መጣለን ቤተሰቦቻችን እንድንወስድ በዛ ተነጋገርን። እዛም በሩ ተሰብስቦ አንድ ነጥብ ምናምን ሚሊየን ብር ሲሆን በካሽ እየቆጠቆጠርም እያለ ላይ መጡ። ፖሊስ መጣ ከነብራችን የያዘን ሮብ ቀን ሲይዙን በብር መያዝ መሰብሰብ እንደ ወንጀል እንደሚቆጠር አታውቁም ብለው ወደ ፖሊስ ጣቢያ ይዘውን ሄዶ አሰሩን። የተገረፈም ማለት በብት ከየቤቱ ሁለት ሰው አንድ ሰው ታሰረ፣ የተገረፈም አለ። ብቻ በጅምላ ነገሮች እንደዛ ያደረጉ ወንጀለኛ በመርዳት በመደገፍ በሚል መዛረቡ ከዛም፣ እነሱ ደግሞ አጋቾች ሐሙስ ቀን ይህን ነገር እንደሰሙ እዚህም ደግሞ ብሩ እንደተያዘ ከዚህ መረጃ ተነግሯቸዋል። ብሩ ቀጥታ ፖሊስ ጋር ነው ተይዘ የገባው። ከቤተሰቦቻችን ጋራ ያንን ነገር በመያዝ ደግሞ አጋቾቹ ቤተሰቦቻችንን ከተነጋገርንበት ቦታ አንስተው ወደ ሌላ ቦታ ይወስዱና ህይወት እንዳጠፉ ተነገረ። ያ አምስቱ ሰዎችን ስድስት ነበር የተያዘው። መኪና መጣ የድርጅቱ። መጀመሪያ እንረዳለን ትንላለን ማማከር ያለው ድርጅት ሞት ሊያረግኑናል ያው ቤት ውጠት እንዳረፉ ነገሩ። አዘንን በቃል የእግዚአብሔር ነው ብለን ሁሉን ነገር ተፈናሉ። የሟቾቹ አስክሬን ሲገኝ ግድያው አሰቃቂ እንደነበረም አክለው ተናግረዋል። ሰባት ቀን ስድስት ቀን ሙሉ ከስልሳ ምናምን ኪሎ ሜትር በላይ በእግር አስጉዛዋቸዋል። በየጫካው እንዳሳደሯቸው እዛ የነበሩ ሰዎች በየአካባቢ ያሉ ሰዎች ይነግሩናል። እና በጣም አዝንና በጣም ማለት ሞት አንድ ነው። ግን እንዴት እንደዚህ ሰው ለምኖ ሞትን አንድን ሞትን ለምኖ እስኪሞት ድረስ የተለመኑትን ሞት እንኳን ሳይሰጧቸው ተፈቃይተው ነው ቤተሰቦቻችን የሞቱት። በስብሶ ባሉበት ማለት ነው። መሳሪያ ብቻ አለ የሚያገኛቸው። በስለትም እንደተቆረጡ ሆስፒታልን፣ ባለን የደም ያየ ነው ነገር በጣም ነው ያዘን። ነው በጣም ያዘን። በጣም ከመሀላቸው አንደኛውን ሰው ያው ሌሎቹ አስተያየት ሰጪዎቹ እንዳስረዱት ግድያው የተፈጸመባቸው አምስቱም የፋብሪካው ሰራተኞች ወንዶች ሲሆኑ የቤተሰብ አስተዳዳሪም ነበሩ። ከሟቾቹ አራቱ ፋብሪካውን ለረዥም ዓመታት ያገለገሉ አንጋፋ ሰራተኞች ሲሆኑ፣ ሌላው ወጣት ሰራተኛ እንደነበረ ተናግረዋል። አስተያየት ሰጪዎቹ አካባቢው ታጣቂዎች የሚንቀሳቀሱበት እንደሆነ ገልጸው በአሁኑ ወቅት የደህንነት ስጋት መኖሩን አክለው አመልክተዋል። በጉዳዩ ላይ ከምስራቅ ሸዋ ዞን አስተያየት ለማግኘት የዞኑ የህዝብ ግንኙነት ኃላፊ ጋር ጋራ ስልክ ደውለን ቆይተን እንድንደውል ከነገሩን በኋላ ስልካቸውን ባለማንሳታቸው፣ የዞኑ አስተዳዳሪ የእጅ ስልክ ደግሞ ጥሪ ባለመቀበሉ ሙከራችን አልተሳካም። የኦሮሚያ ክልል ምስራቅ ሸዋ ዞን በሰላማውያን ሰዎች ላይ በየጊዜው እገታና ግድያ ከሚፈጸምባቸው ስፍራዎች አንዱ ነው። በዞኑ ቅርብ ጊዜ ከተፈጸሙ እገታዎችና ግድያዎች መካከል ባለፈው ወር የካቲት 11 ቀን በዝቋላ አምስት ገዳማውያን አባቶች ከታገቱ በኋላ አራቱ መገደላቸው ይታወሳል። በመታራ ከተማ አካባቢም ታሳስ 19 ቀን በተፈጸመ ጥቃት በአንድ ተሽከርካሪ ውስጥ ስድስት ሰዎች ሲገደሉ አስር ሰዎች ደግሞ ለቀናት ከታገቱ በኋላ መለቀቃቸውን መዘገባችን ይታወሳል። በጉዳዩ ላይ ከፌዴራል መንግስት ኮሚኒኬሽን አገልግሎት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ፣ ጌኔዳ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላልፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የምሽቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንብራችን የኢትዮጵያ ንግድ ባንክን ይመለከታል። የኢትዮጵያ ንግድ ባንክ ባለፈው አርብ መጋቢት 6 2016 ዓ ም በዲጂታል የባንክ ሥርዓቱ ላይ ባጋጠመው ችግር ምክንያት ህገ ወጥ ግብይቶች እንደተፈጸሙበት አስታወቅም። ባንኩ ባወጣው መግለጫ ለየት ላይ አጋጥሟል ባለው ችግር የዩኒቨርሲቲ ተማሪዎች መሳተፋቸውን ገልጾ በአሁኑ ወቅትም በህገወጥ መንገድ የተወሰዱ ገንዘቦችን እያስመለስኩ ነው ብሏል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተ ችግሩ ሊያጋጥም እንደሚችል ገልጸው ክስተቱ እንዴት መረጃው እንዴት ወጣ የሚለውን ጨምሮ በባንኩ ላይ የነበሩ ክፍተቶችን ሊያሳይ የሚችል ነውም ብለዋል። ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአስራ ስርዓቶቻቸው እንዲፈትሹ ትምህርት የሚሆን ነውም ሲሉ ተናግረዋል። በዚህ ጉዳይ ላይ ተጨማሪው እንደሚከተሉ ይቀርባል። የኢትዮጵያ ንግድ ባንክ ባለፈው አርብ የገጠመው ችግር ከሳይበር ጥቃት ጋር የተያያዘ እንዳልሆነ ዛሬ በሰጠው መግለጫ አስታውቋል። ባንኩ መጋቢት 7 2016 ዓ ም የዲጂታል የባንክ ስርዓት ላይ ባጋጠመ ችግር ምክንያት የባንኩን መድበኛ አገልግሎቶች ለተወሰኑ ሰዓታት ማቋረጡን በይፋዊ የማኅበራዊ ትስስር ገጹ አስታውቆ ነበር። አገልግሎቱ መልሶ የቀጠለው። ባንኩ ዛሬ በሰጠው መግለጫ ደግሞ ችግሩ ከሳይበር ጥቃት ጋር የተገናኘ እንዳልሆነና በአሰራር ስርዓቶቹ ላይ በሚያደርገው ማሻሻያና ፍተሻ ምክንያት የተከሰተ መሆኑን አስታውቋል። ባለፈው አርብ መጋቢት 6 2016 ዓ ም ሌሊት ላይ ያልተገባ የግብይት ሂደት በተለይም በዩኒቨርሲቲ ተማሪዎች በኩል ሲደረግ ነበር ያለው ባንኩም በኋላም በባለሙያዎቹ አማካኝነት ሕገ ወጥ ያለውን የገንዘብ ዝውውር ለማስቆም መቻሉን በመግለጫው ጨምሮ ገልጿል። በዚህ ጉዳይ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋል አባተም ባንኮች አሰራራቸውን በሚያዘምኑበት ወቅት እንደዚህ አይነት ክፍተቶች ሊያጋጥሙ ይችላሉ ይላሉ። ብዙ አይነት መረጃዎች በሶሻል ሚዲያም በተለያዩ ማህበራዊ ገጾችም እየወጡ ነው። ግን ዋናው የጉዳዩ ባለቤት ብሔራዊ ባንክ የሰጠው መግለጫ ለትናንትና፣ እንዲሁም ደግሞ ዛሬ ንግድ ባንክ ከሰጠው መግለጫ ተነስተን ነገሩን ስናየው ጥቃት የደረሰ አይመስልም። ምንድን ነው እነሱ እንዳሉት እንግዲህ አጠቃላይ ያለውን የባንኪንጉን የሞባይል ባንኪንጉንም ሆነ ሌሎችን የቴክኖሎጂ ጋር ተያያዥነት ያላቸው የባንኩን የስራ ክፍሎች ሲስተሙን አብዴት ለማድረግ ከወቅቱ ጋራ የተናበበና ተጣጣመ ለማድረግ ስራ እየተሰራ በነበረበት ወቅት ነው እንግዲህ ክፍተቱ ተፈጠረ የተባለው። በዛን ሰዓት ሲስተሙ የራሱ ቼክንድ ባላንስ መካኒዝሙን ሉዝ አድርጓል። ምክንያቱም ኦልሬዲ ስራ ላይ ነው ያለው የነበረውን ስታተስኮ የነበረውን አሰራር ስርዓት ወደ ሌላ አሰራር ስርዓት እየቀየሩ በነበረበት ሰዓት እኔ ገንዘብ ላወጣ ብሄድ ካለኝ ገንዘብ በላይ እንዳይሰጥ የሚቀመጡ አልጎሪዝም የሚባል አለ። እንግዲህ በሳይበር በኮምፒውተር ቴክኖሎጂ ቋንቋ ውስጥ እዛ ውስጥ ያሉ የቋንቋ ወይም ደግሞ የቼክ ኤንድ ባላንስ የመቆጣጠሪያ ሲስተሞቹ ስራ ላይ አልነበሩም። እንዲሁ በሌላ ነገር ብናየው ጥበቃዎቹ እንቅልፍ ላይ ባሉበት ሰዓት ነው ሌባ ሊገባ የሚችለው። ስለዚህ ያን አጠቃላይ ሲስተሙን ዲፌንድ የሚያደርገው የሚከታተለው የሚቆጣጠረው አካል ጥገና ላይ በነበረበት ሰዓት ወይም ደግሞ ሲስተሙ አፕዴት በሚደረግበት ሰዓት ያለችውን ክፍተት ተጠቅመው ነው እንግዲህ እነዚህ ሰዎች ገንዘብ አወጡ የሚባለው። ነገር ግን ያጋጠመው ችግር መረጃውን ማናወጣ የሚለውን ጨምሮ የግልጽነት ጥያቄዎችን የሚያስነሳ ነው ሲሉ ዶክተር ሰዋለ ይናገራሉ። ንግድ ባንክ በዛ ሰዓት እንደዛ አይነት ስራ ላይ መኖሩን እንዴት ኤክስተርናል የሆነው ማህበረሰብ ሊያውቅ ይችላል ነው ትልቁ ጥያቄ። እዛው ባንክ ውስጥ ያሉ ሰዎች መረጃውን ካላወጡት በዚህ ሰዓት ትልቅ ዘበኞች ተኝተዋል፣ ጠባቂ የለም እንደማለት ነው። ሲስተሙ ኦልሬዲ አፕዴት እየተደረገ ነው። ስለዚህ ኦፕሬሽኑ አንደኛ መቆም ነበረበት። በሌላ በኩል ስታየው እንደዚህ አይነት ስራ ላይ ከነበሩ ኤቲኤሞቹም ሆኑ ሌሎች ኤሌክትሮኒክ ባንኪንጎች አገልግሎት እንዳይሰጡ ማድረግ ይቻል ነበር። ለምን አልሆነም ስትል ይሄ ነገር ጥቃት ነው እንዲ ወደሚለው ደግሞ እንድትሄድ ያደርጋልና ጉዳዩ ግልጽ ብሎ ይሄ ነው ብሎ የተቀመጠው ነገር የሚያሳምን አይደለም ከደረሰው ድርጊት አንጻር። የኢትዮጵያ ብሔራዊ ባንክ መጋቢት ሰባት 2016 ዓ ም ባወጣው መግለጫ ሁኔታውን በቅርበት መከታተሉን ገልጾ ክስተቱ ንግድ ባንክ በገለጸው መንገድ የተፈጠረ መሆኑን አረጋግጫለሁ ብሏል። የሁሉም ባንኮች የፋይናንስ ስርዓት ላይም ክትትል እንደሚያደርግ ማስታውቆ ደህንነታቸውም ጠንካራ እንደሆነ ገልጿል። ዶክተር ሶዋል እንደሚሉት ግን ያጋጠመው ሁኔታ ብሔራዊ ባንክን ጨምሮ ሁሉም የፋይናንስ ተቋማት የአሰራር ስርዓቶቻቸውን እንዲፈትሹ ትምህርት የሚሆን ነው። ሁልጊዜ በወጥነት በተከታታይነት ያላቸውን አጠቃላይ የሳይበር ወይም ቴክኖሎጂ ቤዝድ የሆኑን አገልግሎታቸውን ከጥቃት ለመከላከል የሚያስችሉ እርምጃዎችን መውሰድ ይጠይቃል። ይሄ አንዴ ብቻ የምትወስደው አይደለም። በየጊዜው ኮንቲኒየስሊ የሚሰራ ስራ የሚጠይቅ ነው እና ባንኮች ከዚህ ትልቅ ላይሰን ይወስዳሉ ብዬ አስባለሁ። ብሔራዊ ባንክም ይሄን እነዚህ ነገሮች መከናወናቸውን የሚከታተልበትን መንገድ እንደገና ቆም ብሎ እንዲያይ ብሎ የፈጠራለት ክስተት ነው ብዬ መውሰድ ይችላሉ። የኢትዮጵያ ንግድ ባንክ በመግለጫው ችግሩ በተከሰተበት ወቅት ተደርገዋል ያላቸውን ህገወጥ ግብይቶችና የተወሰዱ ገንዘቦችን የማስመለስ ሥራ እያከናወነ መሆኑን ቢገልጽም አጠቃላይ የገንዘቡ መጠን ምን ያህል እንደሆነ ግን አልጠቀሰም። ክፍተቱ ባጋጠመበት ወቅት ሊደረግ የሚችለው የግብይት የገንዘብ መጠንም እንደሚገመተው ብዙ ሊሆን እንደማይችል ዶክተር ሰዋለም ይናገራሉ። እኔ እንግዲህ አሁን በዚህ ክስተት ምክንያት ጠፋ የሚባለው ገንዘብ እዚህ ምዛም የተለያየ ቁጥር ይነሳልና፣ ይሄ ዝም ብሎ ከግምት ያለፈ አይሆንም። አንደኛ ነገር በዛ ሰዓት ውስጥ እነዚህ ተማሪዎች ሊያስተላልፉት የሚችሉት የገንዘብ መጠን ምን ያህል ነው? በቀን አንድ ሰው ከባንክ ባንክ የሚያስተላልፈው ገንዘብ ምን ያህል ነው የሚለው ይታወቃል። አንድ ኤቲኤም ውስጥ ኤቲኤም ማሽን ውስጥ የሚቀመጠው የገንዘብ መጠን ይታወቃል። ያ ነገር ሀፕን ያደረገው ሌሊት በተወሰኑ ሰዓታት ኢንተርቫል ውስጥ ነው። ስለዚህ እኔ ከእኔ አካውንት ወደ ሌላ አካውንት የላኩትን በዛች ሰዓት የተከናወኑትን ትራንዛክሽኖች ንግድ ባንክ ትሬስ ማድረግ ይችላል። ከሆነ አካውንት ብር ወጥቶ ወደ ሌላ አካውንት ሲገባ ያውቀዋል። በካሽ ሊወጣ የሚችልበት እድል በጣም ጠባብ ነው ለምን ብትለኝ አንድ ሰው ከባንክ መውጣት የሚችለው ሃምሳ ሺህ ብር ነው በቀን። ይሄ ጉዳይ ከአንድ ቀን የበለጠ እድሜ የለውም። ጉዳዩ የተከናወነው ሌሊት ነው። ከጠዋቱ ጀምሮ ይሄን ሰርቪስ ንግድ ባንክ ብሎክ አድርጎታል። እጅ በቀደደ ውሻ ይገባል እንደሚባለው አይነት ክስተት ሊፈጠር ካልሆነ በስተቀር እኔ በሚባለው ገንዘብ መጠን ተመዝብሯል ብዬ ለመውሰድ ይቸግረኛል። ከጉዳዩ ጋር በተያያዘ ለሚነሱ ጥያቄዎች ምላሽ እንዲሰጡን የኢትዮጵያ ንግድ ባንክ የኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰና ሰፋን ጠይቀን በዛሬ ዕለት ከወጣው መግለጫ በተለየ ተጨማሪ የሚሰጡን መረጃ እንደሌለ ገልጸውልናል። ችግሩ ባጋጠምበት የዲጂታል አገልግሎቱ የተጠቃሚዎቹ ደንበኞቹ ቁጥር 32 ሚሊዮን ማለፉን ያስታወቀው ባንኩ በዚህም በተያዙ ዓመት 8 ወራት 10 ትሪሊዮን ብር የገንዘብ ዝውውር መደረጉን አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ የምሽቱ የትንታኔው መጽሔታችን ቀጥሏል። ወደ ቀጣዩ ቅንብር ስናልፍ በኢትዮጵያ ያጋጠመው ድርቅ ራብን አስከትሎ እንደሆነ ለማወቅ የተብራራ መረጃ ማግኘት እንዳልቻለ የገለጸው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በምጻሩ ዩኤስኤአይዲ ለአስቸኳይ ሰብአዊ እርዳታ የሚውል ተጨማሪ 80 ሚሊዮን ዶላር መመደቡን አስታወቀም። የተቋሙ የሰብአዊ እርዳታ ቢሮ ረዳት አስተባባሪ ሶናሊ ኮርዴ ከትናንት በስቲያ ቅዳሜ በኢትዮጵያ የአሜሪካ ኤምባሲ ለጋዜጠኞች በሰጡት መግለጫ ያጋጠመው ችግር በምንም ስም ይጠራ በኢትዮጵያ የከፋ የምግብ እጥረት እንዳለ ተመልክቻለሁ ብሏል። ገብረ ሚካኤል ገብረ መድን ተጨማሪ፣ ያለው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በምህፃሩ ዩኤስአይዲ የሰብአዊ እርዳታ ቢሮ ረዳት አስተዳዳሪ ሶናሊ ኮርዴ ባለፈው ሳምንት ቅዳሜ መጋቢት 7 ቀን 2016 ዓ ም ለጋዜጠኞች በሰጡት መግለጫ ድርቁ ያስከተለውን ተጽዕኖ ለመመልከት በአፋርና በትግራይ ክልሎች ጉብኝት ማድረጋቸውን ተናግረዋል። በአፋር ክልል በራሕሌ አካባቢ የምግብ ማከፋፈያ ማዕከል መጎብኝታቸውን የገለጹት ኮርዴ በዩኤስአይዲ እና በአጋር ድርጅቶች በእርዳታ ስርጭት ቅድሚያ የሚያስፈልጋቸውን ሰዎች የመለየት ተግባር መከናወኑንና እያንዳንዱ ቤተሰብ ከአባላቱ ብዛት ጋር የሚመጣጠን እርዳታ እንዲያገኝ እየተደረገ መሆኑን ተመልክቻለሁ ብለዋል። በትግራይ ክልል ባደረጉት ጉብኝትም በጦርነትና በድርቅ እጅግ ከተጎዱት አካባቢዎች አንዱ የሆነውን አበርገሌን ማየታቸውን የገለጹት ረዳት አስተዳዳሪዋ በወረዳው ካለፈው ታሳስ ወር ጀምሮ በአራት ዙር እርዳታ እንደታደለ ተናግረዋል። ሕፃናትንና እናቶችን የሚረዳ አንድ ሆስፒታልን ማየታቸውንም ጠቅሰው በስድስት ወራት ውስጥ ለምግብ እጥረት የተጋለጡ ሶስት ሺህ ሕፃናት እንደተረዱበት አመልክተዋል። ረዳት አስተዳዳሪዋ ሶናሊ ኮርዴ በሁለቱም ክልሎች ስለተመለከቱት አጠቃላይ ሁኔታ እንዲህ ይላሉ። በሰሜን ኢትዮጵያ በአፋርም ሆነ በትግራይ ክልሎች በሚያስገርም ደረጃ ከምግብ እጦትና እጥረት ጋር የተያያዘ ከፍተኛ ፍላጎት መኖሩን አይቻለሁ። ችግረኞች የሚበሉት በቂ ነገር እንደሌላቸው በግልጽ ይታያል። የተመጣጠነ ምግብ በሚሰጥበት ክሊኒክ ውስጥ ያየኋቸው ህጻናት በምግብ እጥረት በእጅጉ የተጎዱ ናቸው። እንዲህ አይነት ሁኔታ በሚኖርበት ጊዜ ደግሞ በርካታ ሞት እንደሚያጋጥም እናውቃለን። በአይኔና በልቦና ያየሁት ነገር በህብረተሰቡ ውስጥ እርዳታ የሚሹ በእጅጉ የተጎዱ ሰዎች መኖራቸውን ነው። ከዓመታት የግጭት ተጽዕኖ ለማገገም ጥረት በሚያደርጉበት ወቅት ያጋጠማቸው ድርቅ ለሌላ መከራ ዳርጓቸዋል። በሰሜን ኢትዮጵያ ካጋጠመው ድርቅ ክትያዎች ጋር ተያይዞ የትግራይ ጊዜያዊ አስተዳደርና የፌዴራሉ መንግስት የተለያዩ አገላለጾችን ሲጠቀሙ ይታያል። የትግራይ ክልል ጊዜያዊ አስተዳደር ድርቁ ረሃብን አስከትሏል ሲል፣ የፌዴራሉ መንግስት ደግሞ ያጋጠመው ሁኔታ ድርቅ እንጂ ረሃብ አይደለም ይላል። ጉብኝት ባደረጉባቸው አካባቢዎች የተመለከቱት የድርቅ ሁኔታ ወደ ረሃብ ተሸጋግረው እንደሆነ የተጠየቁት ረዳት አስተዳዳሪዋ ሶናሊ ኮርዴ በበኩላቸው ይህን ብለዋል። በአሁኑ ጊዜ ይህን ለማለት በቂ መረጃ የለም። ዋናው ነጥብ ግን ሁኔታው በጣም የከፋና ከባድ ነው፣ ብዙ መስራት እንዳለብን አምኛለሁ። ስያሜውን አስመልክቶ ባለሙያዎች እንዲበይኑ ትተውላቸዋለሁ። በልዩ ልዩ የኢትዮጵያ አካባቢዎች የከፋ የምግብ እጥረት አለ። የሁኔታው ስያሜ ምንም ይሁን ምን ለችግሩ እውቅና በመስጠት ልንፈታው ይገባል። በተረፈ አሁን መረጃው ስለሌለን ያጋጠመው ሁኔታ ምን እንደሆነ አላውቅም። ጉብኝት ባደረጉባቸው ክልሎች ሰዎች በምግብ እጥረት እየተሰቃዩ እንደሆነ ያመለከቱት ረዳት አስተዳዳሪዋ በተቻለ ፍጥነት ምላሽ መስጠት ይኖርብናል ሲሉ አሳስበዋል። መንግስታቸው ለኢትዮጵያ ተጨማሪ የሰብአዊ እርዳታ መመደቡንም አስታውቀዋል። ዩኤስኤአይዲ እና አጋሮቻችን እያመጡት ያለው ለውጥ እንዳለ ሆኖ ከዚህ በላይ መስራት ያስፈልጋል። ለዚያም ነው በኢትዮጵያ አሁን ባለው ሰብአዊ ቀውስ እየተጎዱ ያሉትን ማህበረሰቦች ለመርዳት ዛሬ ከአሜሪካ ህዝብ ከ80 ሚሊዮን ዶላር በላይ ተጨማሪ ሰብአዊ ድጋፍ መመደቡን ይፋ የማደርገው። ይህ ገንዘብ ለችግረኞች የነፍስ አድን እርዳታ እያደረጉ ለሚገኙ የታመኑ አጋሮቻችን ድጋፍ የሚውል ይሆናል። ለከፋ የምግብ እጥረት የተጋለጡ ከ አንድ ነጥብ አምስት ሚሊዮን በላይ የሆኑ ህጻናትን እንንከባከብበታለን። በተጨማሪም በዚህ ዓመት ከ600 ሺህ በላይ የሆኑ ነፍሰ ጡሮችን እና የሚያጠቡ እናቶችን ለመርዳት ያግዘናል። በአሁኑ ጉዞዬ እናቶች ልጆቻቸውንና ራሳቸውን ለመመገብ ሲቸገሩ ተመልክቻለሁ ከዚያ አኳያ ይህ ትልቅ ድጋፍ ነው። ሶናሊ ኮርዴ በመላው ሀገሪቱ ተመሳሳይ የእርዳታ ፍላጎት መኖሩን ጠቁመው ሆኖም የቀጠለው ግጭት ተረጂዎች ዘንድ ለመድረስ ፈተና እንደጋረጠ ተገንዝቤያለሁ ብለዋል። የአሜሪካው ዓለም አቀፍ የልማት ድርጅት ዩኤስ አይዲና የዓለም ምግብ ፕሮግራም ለኢትዮጵያ ሲሰጡት የነበረው የምግብ እርዳታ ላልተገባ ዓላማ ውለዋል በሚል ቀደም ሲል ስርጭቱን ማቋረጣቸው ሲታወስ በዚህ ዓመት ደግሞ መልሰው ማስጀመራቸው ይታወቃል። የእርዳታ አቅርቦቱ ዳግም መጀመሩን ተከትሎም ዩኤስ አይዲ ባለፈው ጥር ወር ብቻ ለ2.4 ሚሊዮን ኢትዮጵያውያን እርዳታ ማቅረቡን ረዳት አስተዳዳሪዋ አስታውሰዋል። ተቋሙ በሌሎች እንቅስቃሴዎቹም በስምንት ክልሎች 4.5 ሚሊዮን ኢትዮጵያውያንን ለመርዳት እየሠራ መሆኑን ጠቁመዋል። ሆኖም በኢትዮጵያ ያለው የተረጂዎች ቁጥር በግጭት በድርቅና በጎርፍ አደጋ ምክንያት እየጨመረ በመሆኑ ሌሎች ዓለም አቀፍ ተቋማትም እርዳታ እንዲሰጡ ጥሪ አቅርበዋል። በመግለጫው ላይ የተገኙት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው አሜሪካ ለኢትዮጵያ ትልቁን ሰብአዊ ድጋፍ የምትሰጥ ሀገር እንደሆነች ጠቅሰው በዚህ ሂደት ቅድሚያ የምንሰጠው ትልቁ ነገር እርዳታው ለታለመለት ዓላማ መዋሉን ማረጋገጥ ነው ብለዋል። የተባበሩት መንግሥታት በድርቅና በጸጥታ ችግር የተነሳ በኢትዮጵያ 21 ሚሊዮን ሰዎች እርዳታ ጠባቂ እንደሆኑ በቅርቡ ይፋ ባደረገው መረጃ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮቻችንና ተመልካቾቻችን የተከታተላችሁት ያለውት ችሁት የምሽቱን የትንታኔው መጽሄታችንን ዝግጅት ነው። አሁንም ዝግጅታችን እንደቀጠለ ነው። አሁን ደግሞ ኢትዮጵያን ከተመለከቱ ዘገባዎች ወደዚህ ወደ አሜሪካ እንመለስና የአሜሪካን የ2024 የምርጫ ሁኔታን የተመለከተ ዘገባ ወደ እናንተ እናደርሳለን። የዩናይትድ ስቴትስ የሕግ አውጪዎች የሪፐብሊካን ፕሬዝዳንት ተውጩ ዶናልድ ትራምፕ ከትላንት በስቲያ ቅዳሜ ለተናገሯቸው ተከታታይ አወዛጋቢ አስተያየቶች ምላሽ ሰጥተዋል። የዲሞክራቱ ፕሬዝዳንት ጆ ባይደን ቅዳሜና እሁድ በምርጫ ዘመቻ ላይ ባያሳልፉም የድጋሚ ምርጫ ውድድር ዝግጅታቸው ዋና መነጋገሪያ ሆኗል። በቪኦኤ ዘጋቢ ቪክቶሪያ ባልደራስ እግሊሲያስ የጠናቀረውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል የቀድሞው የሪፐብሊካን ፕሬዝደንት ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በዴይተን ኦሃዮ የምርጫ ቅስቀሳ ሲያደርጉ የተናገሯቸው በርካታ አስተያየቶች መነጋ የመኪና ማምረቻ ፋብሪካ እየገነባች መሆኑን ሲተቹ የተናገሩት ይገኝበታል። ድንበር አቋርጦ በሚመጣ እያንዳንዱ መኪና ላይ መቶ በመቶ ታሪፍ እናስቀምጣለን። እኔ ብመረጥ እነዚህን መኪኖች መሸጥ አትችሉም። አሁን ካልተመረጥኩ በጠቅላላው ደም መፋሰስ ይሆናል። ያ ከሁሉም ያነሰው ነው። በሀገሪቱ ደም መፋሰስ ይሆናል። የትራምፕ የምርጫ ዘመቻ አስተያየቱ የፖለቲካ ጥቃት ማለት እንዳልሆነ አስምሮበታል። ሪፐብሊካኑ ሴናተር ቢል ካሲዲ ሚት ዘ ፕሬስ በተሰኘው የኤንቢሲ ቴሌቪዥን ላይ በቀረቡበት ወቅት በጉዳዩ ላይ ያላቸውን አስተያየት አካፍለዋል። the general tone of the speech is why is why uh, many americans continue to wonder ስለሆነም ባይደን ደግሞ ፖለቲካዊ ብጥብጥ ነው ይላሉ። ደጋፊዎቻቸው ትራምፕን መከላከል ይፈልጋሉ። ስለዚህ የተናገሩት ስለ ኢኮኖሚ አደጋ ነው ይላሉ። በኤቢሲ በዚህ ሳምንት ላይ የቀረቡት የኦሃዮ ሪፐብሊካን ተወካይ ማይክ ተርነር ትራምፕ አንዳንድ ስደተኞችን ሰዎች አይደሉም ሲሉ የተናገሩትና ባይደን በህገወጥ መንገድ ድንበር ስለሚያቋርጡ ስደተኞች ጉዳይ ስላላቸው አያያዝ አስተያየታቸውን ሰጥተዋል። በእርግጥ ባለፉት ጊዜያት ከሆኑት ጋር አልስማማም። የአሜሪካ ሕዝብም ከእነሱ ጋር አይስማማም ብዬ አስባለሁ። እንደሚመስለህ ግን እኔ ሰዎች ዶናልድ ትራምፕ በዚህ ውድድር ውስጥ ይህንን ቀውስ ማስተካከል የሚችሉ ብቸኛው እጩ መሆናቸውን ያዩታል። በቅዳሜው የምርጫ ቅስቀሳቸው ትራምፕ በዲሞክራቲክ ፕሬዚደንት ጆ ባይደን የኢኮኖሚ ፖሊሲዎች ላይ የሚሰነዝሩትን ትችት በጥፍ ጨምረዋል። የትራምፕ ደጋፊዎች በጠቅላላው ምርጫ እንዲሳተፉ አበክረው ጥሪ ሲያቀርቡ አሳሳቢነቱን ችላ በማለት አልነበረም። በዚህ ምርጫ ካላሸነፍን በዚህ ሀገር ሌላ ምርጫ የሚኖረን አይመስለኝም። ሌላ ምርጫ የሚኖራችሁ አይመስለኝም ወይም በእርግጠኝነት ትርጉም ያለው ምርጫ አይሆንም። ስለዚህ ለመምረጥ ብንወጣ ይሻለናል። በእውነቱ ላችኋለሁ። ቀኑ ይህንን አስታውሱ፣ ሕዳር አምስት በሀገራችን ታሪክ ውስጥ እጅግ በጣም አስፈላጊው ቀን እንደሚሆን አምናለሁ። ፕሬዚደንት ባይደን በድጋሚ ለሚያደርጉት ምርጫ በሳምንቱ መጨረሻ ከፍተኛ የገንዘብ ማሰባሰቢያ ምዕራፍ ላይ መድረሱን የምርጫ ዘመቻቸው አስታውቀዋል። ይህ መሆኑ የመገናኛ ብዙሐንን ትኩረት ስቧል። ባይደን አሁን በእጃቸው 155 ሚሊዮን ዶላር በጥሬ ገንዘብ አለ። ከዚህ ውስጥ በየካቲት ወር ብቻ የተሰበሰበው 53 ሚሊዮን ዶላር ነው። ዜናው የተሰማው ትናንት እሁድ ረፋዱ ላይ ባይደን በዋይት ሀውስ የቅዱስ ፓትሪክን ቀን ለማክበር ለበርካታ የሮማ ካቶሊክ ቤተ ክርስቲያን መሪዎች ባዘጋጁት ቁርስ ላይ ነበር። አሁን ደግሞ በሩሲያ ወደ ተካሄደው ምርጫ ዘገባ እናልፋለን። በሩሲያ ሶስተኛውና የመጨረሻ ቀን ፕሬዝዳንታዊ ምርጫ እጅግ ብዙ ህዝብ በመጉረብ ሲመርጥ ውሏል። በሌላ በኩል የሟቹ ተቃዋሚ መሪ አሌክስ ናልቫኒን ደጋፊዎች ወደ ድርጊት መግባት ያሻል በማለት ጥሪ በማድረግ ላይ ናቸው። የአራሽ አርባሳዲን ዘገባን ኤደን ገረመው እንደሚከተለው ታቀርበዋለች። የሩሲያው ፕሬዚዳንት የቭላዲሚር ፑቲን የቀድሞ ተቃዋሚ የነበሩት የሟቹ አሌክስ ናልቫኒ ባለቤት ሁሊያ ናልቫኒ እሁድ እለት በጀርመን በርሊን ለተቃውሞ የወጡትን ሰዎች ተቀላቅለዋል። በጀርመኑ የሩሲያ ኤምባሲ ፊት ለፊት በሀገራቸው እየተካሄደ ያለው ምርጫ ላይ ለመሳተፍ በተሰለፉ ሰዎች ጎን በፑቲን አስተዳደር ደስተኛ ባለመሆናቸው ተቃውሟቸውን ለማሰማት የወጡት ሰዎችን ተቀላቅለዋል። ከሀገር ውጭ የሚኖሩ ሩሲያውያን በተለይም እንደ ቴላቪቭ እስራኤል ባሉ ሀገሮች ምርጫ ለመምለጥ በነቂስ ወጥተው ታይተዋል። በተመሳሳይም በኢስታንቡል ቱርክ ባለው የሩሲያ ኤምባሲ መራጮች በረዥሙ ተሰልፈው ታይተዋል። የአሜሪካ ድምጽ በተቃውሞ ሰልፉ ላይ የነበረው በረች አንዲት ሴት የሩሲያ ፓስፖርቷን ስታቃጠል ተመልክቷል። የፕሬዚዳንት ፑቲን አብዛኞቹ ደጋፊዎች በግዞት በእስርና እንደ ናልቫኒ በሞት በተለዩበት በዚህ አምስተኛ ምርጫ ወቅት ፑቲን እንደሚያሸንፎ አስቀድሞ የተደመደመ ነው። ክሬምሊን ቤተ መንግስት ፑቲን ድምጻቸውን በኮሮጆ ውስጥ ሲጥሉ በድረገጽ የቪዲዮ ምስል አጋርቷል። ይሁን እንጂ በሀገሪቱ ባሉ የምርጫ ጣቢያዎች የዜግነት ግዴታና የዜጎች አልታዘዝባይነት በጋራ ተንጸባርቋል። የምርጫ ኮሮጆዎች ላይ ጉዳት ማድረስ፣ ቀለም መጨመር የመሳሰሉ በህገ ወጥ መንገድ ምርጫውን ለማቆም የሚደረጉ ጥረቶችም ታይቷል። በተጨማሪም በሴቨርድሎቭስክ ክልል የምርጫ ጣቢያውን ሙሉ ለሙሉ ለማንደድ ጥረትም ተደርጓል። በተመሳሳይ በሴንት ፒተርስበርግ አንዲት ሴት ተቀጣጣይ የጠርሙስ ቦምብ በምርጫ ጣቢያ ውስጥ ከወረወረች በኋላ ልታመልጥ ስትሞክር በፖሊስ ተይዛለች። የሩሲያ ፕሬዝዳንታዊ ምርጫ ሩሲያ ከዩክሬን ነጥላ በወሰደቻት ክሪሚያ ለሁለተኛ ጊዜ ዘንድሮም ተደርጓል። ይሁን እንጂ የዩክሬን ባለስልጣናት ሁኔታውን ህገ ወጥ ነው እያሉት ነው። በሌላ የተባበሩት መንግስታት አባል አገር ግዛት ላይ ያለአገሪቱ ፈቃድ ምርጫ ማካሄድ የአገሪቱን የግዛት አንድነትና ሉዓላዊነት መናቅ ነው። ይህን መሰሎቹ ምርጫዎች በዓለም አቀፍ ህግ ተቀባይነት የላቸውም። በሞስኮ የምርጫ ጣቢያዎች ውስጥ ድምጻቸውን ከሰጡ ሩሲያን መካከል አንዳንዶቹ በአመራር ውስጥ አዲስ ፊቶችን ማየት እንደሚሹ የተናገሩ ሲሆን በሌላ በኩል ሌሎች ደግሞ ፑቲን ሀገሪቱን እየመሩ ባሉበት ሁኔታ ደስተኛ በመሆናቸው መቆየታቸውን እንደሚደግፉ ገልጸዋል። ከሩሲያ ዋና ከተማ በሰሜናዊቱ የሀገሪቱ ክፍል በሺዎች ኪሎ ሜትር ርቀው የሚገኙት የክረምት አጋዘን አርቢዎችም ከምስራቅ እስከ ምዕራብ የሁሉም ሰው ድምጽ ሁሉም ሰው አስፈላጊ ነው በሚለው መርህ መሰረት በመምረጥ የዜግነት ግዴታቸውን ለመወጣት ረዥም ጉዞዎችን አድርገዋል። ለአራሽ አርባሳዲ ዘገባ አይደን ገረመው ከዋሽንግተን ዲሲ አድማጮቻችን እና ተመልካቾቻችን የተከታተላችሁን ስለሆነ በጣም እናመሰግናለን። አሁን በዋሽንግተን ሰዓት አቆጣጠር 8 ሰዓት ከ38 ይላል በኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ38 ማለት ነው። የመጀመሪያውን አጋማሽ ቅንብራችን ላይ ደርሰናል። የመጀመሪያውን ቅንብር ነበር፣ ቀደም ሲል ስትከታተሉ ነበር። አሁን ሁለተኛው አጋማሻችን ነው የሚጀምረው። የመጀመሪያው ቅንብራችን የሚሆነው ደግሞ ሐኪሞን ይጠይቁ ነው ዛሬው ሐኪሞን ይጠይቁ ቅንብራችን ከዚህ በፊት ከተላለፉት መካከል ህይወት አድኑ የኩላሊት ሕክምና አማራጮችና ፈተናዎቻቸው የሚለውን በድጋሚ ለእናንተ እናቀርባለን። ሐኪሞን ይጠይቁ ለምሽቱ ኩላሊት በብቃት መስራት ሲሳ ነው ስለ ኩላሊት ሁኖ ጥቅም ላይ የሚለውን የህክምና አገልግሎት ዘዴ ምንነት፣ ጸባይና ተያይዞ የሚነሱ ጉዳዮችን አስመልክቶ የሰናዳ ቅንብር ይዞላችሁ ቀርቧል። የኩላሊት ነቀላና ተከላን ብሎም የህክምና አማራጮች የሚጠይቁትን የኑሮ ዘይቤ ለውጥም ይመለከታል። ለጥያቄዎቹ ማዊ ማብራሪያ የሚሰጡን ዶክተር ተዋበ ግርማ በዩናይትድ ስቴትስዋ የሚዙሪ ክፍለ ግዛት ካንሳስ ከተማ የሚገኘው ሪሰርች ሜዲካል ሴንተር ሆስፒታል የኩላሊት ሕክምና አማካሪ ሐኪም ናቸው። ዶክተር ተዋበን ያወያየው አሉላ ከበደ ነው። የጤናማ ኩላሊት ስራ የሚመለከተውን ጨምሮ እንዲያቀናብሮታል። ዶክተር ተዋበ ብዙም ልብ ባንለው ስራ እጅግ ከሚበዛባቸውና ያለ ረፍት ከሚሰሩት የሰውነታችን ክፍሎች አንዱ የሆነውን ኩላሊትን ስራ በመመልከት ብንጀምር በተለዩ ሁኔታዎች በአንድ ኩላሊት ብቻ ለመኖር የሚገደዱ ሰዎችን የጤና ይዞታና በተለይም ደግሞ የወንድም የእህት የወላጅ ወይም የአንድ ሌላ ሰውን ህይወት ለማዳን አንዱን ኩላሊታቸውን ለግሰው በሌላው ለመኖር የሚገደዱ ሰዎችንም ሊኖራቸው የሚችለውን የጤና ሁኔታ ጨምረው ያስረዱን። አዎ እንዳልከው ኩላሊት በጣም ወሳኝ የሰውነት አካል ነው። በቀን ውስጥ ምናልባት ከሁለት መቶ ሊትር በላይ ጉዳይ የማጠብ ሀያ አራት ሰዓት የሚሰራ ኦርጋን ነው ምንም ማቆመ የሌለው ስራ ኒኮለን የተሰራ ና እስከ መቶ ሊትር ደም በቀን ያጠራል የሚታሰበው እና ሁለት ሊትር የሚያክል ቶክሲን በሽንት መልክ እንዲወጣ የሚያደርግ አካል ነው ሰው በአንድ ኩላሊት መኖር ይችላል ወይ ለሚለው አሁን ይችላል ብዙ ሰዎች በተለይ አንድ ኩላሊታቸው ለሌላ ሰው እየሰጡ ህጻናቶች እንደሚያሳዩት ረጅም ድሜ ያለምንም ችግር መኖር ይችላሉ ያንን ያላቸውን አንድ ኩላሊት በደንብ በጥንቃቄ መያዝ ከቻሉ ድረስ ማለት ነው አንዳንድ ሰዎችም ደግሞ በአንድ ኩላሊት የሚወለዱ ካሉ እንደዛው እነሱም ኖርማል ላይፍ መኖር ይችላሉ። ለዛ ነው ኩላሊት መስጠትን ኢንክሬጅ እናደርጋለን። ኩላሊትን የሚተካ ስራ ዳያልስስ የሚባል ማሽን አለ። ግን ዳያልስስ የሰውን ኩላሊት የሚያክል ስራን መስራት አይችልም። ብዙ የሚቀሩ ወስት ነገሮች አሉ ሰውነታችን ውስጥ የማይወጡ በዳያልስስ እና በተቻለ መጠን አንድ ሰው ትራንስፕላንት ቢያገኝ ህይወቱ ይራዘማል። የመታመም እድሉ ይቀንሳል። ደግሞም ትራንስፕላንት ዶኔሽን የሰጠውም ሰው እንዲሁ ጤነኛ ኑሮ መኖር ይችላል። ትልቅ ሳትስፋክሽንም እንዲሁ በሰው ህይወት ላይ ያመጣውን ለውጥ እያየ ማለት ነው። ያ ሰው ገረታው ሰው ጤነኛ ሆኖ ማየት በጣም ትልቅ ነገር ነው እና ዶኔሽን ኢንክሬጅ ነው የምናደርገው። ዶክተር ተዋበ ዳያሊሲስ ስለተባለው ማሽንና የህክምናው ዘዴ አንስተዋል። ጤናማ ኩላሊት የሚሰራው ስራ ምትክ የሌለው መሆኑንም ጠቁመዋል። ለመሆኑ እንዴትስ ነው ይህ የህክምና ዘዴ ኩላሊትን ተክቶ የሚሰራው? ሰፊ ጥያቄ ነው አሉና ይሄ ዳያሊሲስ የምንለው ማሽን ሰው ሰራሽ የሆነ ኩላሊት ማለት እንችላለን። ዋና ዋና የተባሉ የሰውነት ቆሻሻዎችን ወይ ቶክሲኖችን ያስወግዳል። ግን ደግሞ ብዙ የሚቀሩ አሉ። ስለዚህ ከሰው ኩላሊት ጋር እኩልን የሚመጣጠን አይደለም እና የተለያየ አይነት ዳያለሰስ አይነቶች አሉ። አንደኛው ሂሞ ዳያለሰስ የምንለው ነው። ከደም ጋር የተገናኘ ማለት ነው። ደምን በሰው ሰራሽ ኩላሊት ውስጥ በማሳለፍ የምናጥበው በሬ ነው። ሁለተኛው ደግሞ ፐሪቶኒያል ዳያለሰስ ይባላል። ሆድቃን በመጠቀም ሆድቃ ውስጥ ያለን ፊልተር ማጥለያ እንደ ሰው ሰራሽ ኩላሊት በመጠቀም የምንሰራው ነው ፐሪቶኒያል ዳያለሰስ የምንለው። እና ሄሞዳያሊስስ የምንለው ቤት ውስጥ የሚሰራ ይችላል ወይም ደግሞ ስለዚህ ዲያሊሲስ ያለበት ሴንተር እየሄዱ መታጠብ ይችላሉ። ፔሪቶንያል ዳያሊስስ የምንለው ቤት ውስጥ በአብዛኛው ማታ ማታ የሚደረግ ለሊት ሲተኙ ሰዎች አብረው ራሳቸውን ከትንሽ ከፔሪቶንያል ማሽን ጋር አገናኝተው የሚሰሩት ና የቤት ኦፕሽኖቹ ኢትዮጵያ ውስጥ እያሉም ግን ሄሞዳያሊስስ የምንለው ኦፕሽን በተወሰነ ደረጃ ሀገር ውስጥ እንዳለ አውቃለሁ። ዶክተር ተዋበ እንግዲህ ይህ የኩላሊት ማጠብ አንድ ሰው ኩላሊቱ በወጉ መስራት ሲያክተው እንደገለጹት ገለጹት ሰው ሰራሽ ኩላሊት ሆኖ የሚያገለግል አሰራር እንደመሆኑ የአኗኗር ዘይቤ ለውጥን ይጠይቅ ይሆን? ከሆነስ ሕክምናውን ውጤታማ ለማድረግ አንድ ሰው መከተል ያለበት መለወጥ ወይም ማሻሻል ያለበት የአኗኗር ዘይቤ እንደ አይነትኛ የሚባሉ ካሉ ምንድን ናቸው? አዎ፣ የአኗኗር ዘይቤን በጣም ይቀይራል። ከአበላል ጀምሮ ዳያሊስስ የሚያደርግ ሰው ወይም ኩላሊቱ በደንብ ማይሰራ ሰው የሚከለከላቸው ነገሮች አሉ። የተለያዩ ንጥረ ነገሮች ሰውነታችን ውስጥ እንዳይበዙ ለማድረግ የምንከልክላቸው ነገሮች አሉ። ለምሳሌ ብዙ ፖታሲየም የተባለ ንጥረ ነገር ያለበት ምግብ እነኛ ሰዎች እንዲመገቡ ሬክመንድ አናደርግም። ፖታሲየም ያለባቸው ምግቦች ለምሳሌ ብዙ እንደ ሙዝ፣ ድንች፣ ብርቱካን ጁስ አይነት ነገሮች አቮካዶን ጨምሮ ሊከለክሉ ይችላሉ። ስለዚህ ከአበላል ጀምሮ ልዩነት አለው ማለት ነው። ሌላ ደግሞ ፎስፈረስ የተባለ ንጥረ ነገርም የሚበዛባቸው በተለይ ውስጥ ወተት እና ወተት የሚገኙ ነገሮችን እንከለክላለን። እሱ ነው ስለ የተባለው ነገር እንዳይጨምሩ ማለት ነው። ሌላ ና ላይ የሚያመጣው ለውጥ ሲባል በሳምንት ሶስቴ ዳያለስ የሚደረግለት ሰው በዳያለሱ ቀን በጣም የመድከም ነገር ሊኖር ይችላል። እኛ ኩላሊት በአባ ስምንት ሰዓት ውስጥ የሚሰራውን ስራ ማለት በሁለት ቀን ውስጥ የሚሰራውን ስራ በተወሰነች ሰዓት በሚደረግ ዳያለሱስ ለመስራት ነው የምንሞክረው እና ያ ፍጥነት ሰውነት ላይ የሚያመጣው ለውጦች ይኖራሉ። አንዳንዴ የማዞር ነገር ሊኖር ይችላል። ብዙ ፈሳሽ ከወጣ ማለት ነው። በዛች አጭር ሰዓት ውስጥ ብዙ ከወሰድን ፈሳሽ። ሌላ ደግሞ ስፔሻሊ የሚያመጣው ለውጥ አለ። አንድ ሰው እንደዚህ አይነት ክሮኒክ የሆነ ዘላቂ የሆነ ህመም ሲይዘው የሚፈጥረው ሳይኮሎጂካል ሶሻል ፊዚካል ብዙ ነገሮች ይነካል። ህክምናው አካባቢያችን ያሉትንም የቤተሰባችንንም ኑሮ ሁሉ የሚነካ ነገር ነው የሚሆነው። መጨረሻ ላይ ያነሱትን አንድ ነጥብ ብንከተል በአብዛኛው ኩላሊት ጨርሶ አልስራ ሲል የዳያሊሲስ ህክምና ወይም የኩላሊት ማጠብ ህክምና እንደሚሰጥ ይታወቃል። በጊዜያዊነት የሚሰጥበት ሁኔታ አለ። ሰዎች አንድ የኩላሊት ማጠብ ህክምና ከጀመሩ በኋላ ድኖ የኩላሊታቸው በራሱ መስራት የሚችልበት ሁኔታ የሚፈጠርበት አጋጣሚ አለ ወይስ የሜልክ ነው? ህክምና ልክ ነው። እንደዚህ አይነት አጋጣሚ ይፈጠርበት ይኖራል። የኩላሊቱን በሽታ ያመጣው ነገር ነው የሚወስነው። አኪዩት ወይም ዘላቂ ያልሆነ የኩላሊት በሽታ የሚያመጣ ነገር ከሆነ ያ በሽታ ሲጠረፍ ኩላሊቱ ቀስ በቀስ የመዳን ነገር ሊኖረው ይችላል። አንዳንዴ ደግሞ በዚህ ዘላቂ የሆነ የኩላሊት በሽታ የሚያመጣ ለምሳሌ ስኳር በሽታ ረጅም ጊዜ ኖሮ ወይም የደም ግፊት ረጅም ጊዜ ኖሮ የሚመጣ ቀስ በቀስ የሚጨምር የኩላሊት በሽታ ከሆነ ደግሞ መለወጥ እድሉ የለም። ስለዚህ እንደዚህ አይነቶቹ ዘላቂ የሆነ ሁልጊዜ ዳያሊስስ ትሪትመንት ያስፈልጋቸዋል። እነዚሁ አኪዩት የተባሉት አይነት ከሆኑ ደግሞ መመለስ እድል ሊኖረው ይችላል። መልካም ዶክተር ተዋበ ግማ ከበደ ሪሰርች ሜዲካል ሴንተር በተባለው የሕክምና ተቋም አማካሪ የኩላሊት ሐኪምና ምህር በዳያሊሲስ ማሽን አማካኝነት ኩላሊት የሚታጠብበትን ሕክምና እና እንዲሁም ተያይዘው የሚነሱ ጥያቄዎች ጨምሮ ሰፊ ሙያዊ መብራሪያ ሰጥተውናል። በሌላ መሰል ሙያውን የሚመለከቱ ጥያቄዎች መልሰ እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ፣ ጊዜ ስትልኝ አመሰግናለሁ አሉላ ቀደም ሲል ተከታትላይ የተመለስ ነው የሳምንታዊን የሀኪሞ ይጠይቁ ቅንብራችን ነው። ቀጣዩ ቅንብር ደግሞ አፍሪካ ነክ ርዕሶችን ይመለከታል። ከሀያ የሚበልጡ የአፍሪካ ሀገሮች የተሳተፉበት ወታደራዊ ልምምድ በቅርቡ ኬንያ ውስጥ ተካሂዷል። የጦር ልምምዱ ምስራቅ አፍሪካ ውስጥ የሚንቀሳቀሱ የሽብርተኛ ቡድኖችን ለመዋጋት አስፈላጊ የሆነው ዝግጅትነትና ትብብርን ለመገንባት መሆኑን ተጠቁሟል። የቪኦኤ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ ከስልጠናዎቹ አንዱን ተከታትላ የሚቀትለውን ዘገባ አስተላልፋለች። ቆንጅታዬ እንደሚቀትለው አስተናግዷለች። እዚህ የሚታየው ወታደራዊ ልምምድ ከ23 ሀገሮች የተውጣጡት ወታደሮች በቅርቡ ከናይሮቢ የአራት ሰዓት ጉዞ ርቀት ላይ በምትገኘው ኒያንኩ ውስጥ ሲያደርጉ የሰነበቱትን ልምምድ የሚያሳይ ነው። ጃስቲፋይድ አኮርድ የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ምስራቅ አፍሪካ ውስጥ ካካሄዳቸው ልምምዶች ሁሉ ትልቁ እንደሆነ ተገልጿል። የዩናይትድ ስቴትስ የጦር ሰራዊት ሻለቃ ባሻ ሪስቲክል ለቪኦኤ በሰጡት ቃል ዝግጁነትን ለመገንባት አፍሪካና አውሮፓ ካሉ አጋሮቻችን ጋር መስራታችን አስፈላጊ ነው ብለዋል። እዚህ አንድ ላይ መገናኘታችን በዓለም አቀፍ ደረጃ ብቻ ሳይሆን የቡድኖቻችንን ክህሎት፣ ዝግጁነትና ችሎታ ለመገንባት ልዩ የሆነ አቅም ሰጥቶናል። ይህ ደግሞ በዓለም አቀፍ ደረጃ ብቻ ሳይሆን በቀጠናችን ማህበረሰቦቻችንና መንግስታችንን ለማተራመስ የሚፈልጉ ኃይል ተጠቃሚ ሽብርተኛ አካላትን ለመዋጋት ያስችለናል። እንደ አውሮፓውያን አቆጣጠር በ2013 መሰረቱን ሶማሊያ አድርጎ የሚንቀሳቀሰው ሽብርተኛው ቡድን አልሸባብ ኬንያ ዋና ከተማ ናይሮቢ በሚገኘው ዌስት ጌት የገበያ አዳራሽ ባደረሰው ጥቃት ቁጥራቸው ወደ ሰባ የሚጠጋ ሰዎችን መግደሉ የሚታወስ ነው። የኬንያ የጦር ሰራዊት ሌተና ኮሎኔል መሐመድ ኦማር ሲናገሩ የኬንያ መከላከያ ኃይሎችና የዩናይትድ ስቴትስ የጦር ኃይል ያካሄዱት ጀስቲፋይድ አኮርድ የተባለው ስልጠና ትብብራችንን ለማጎልበት በጣም ጥሩ እድል ፈጥሮልናል። ይህ መሆኑ በምስራቅ አፍሪካ ሁላችንንም የሚመለከቱ ለሆኑት የጸጥታ ስጋቶች መፍትሄ እንድንሰጥ ይረዳናል። የሶማሊያ የዳናብ ኃይሎች የመቶ አለቃ ኢብራሂም ሙሴ መሐመድ በልምምዱ ላይ ሲካፈሉ ይህ የመጀመሪያ ጊዜያቸው ነው። የዳናቡ ልዩ ኃይል በዩናይትድ ስቴትስ ኃይሎች የሰለጠነ የሶማሊያ የጦር ሰራዊት ልዩ ኃይል ሲሆን በየጊዜው ጥቃት የሚያደርሱትን የአልሸባብ ኃይሎች ሲፋለም ቆይተዋል። ቢግስት ዊ በጀስቲፋይድ አኮርድ ስልጠና ያገኘነው ትልቅ ጥቅም ከተለያዩ አገራት እንድናገኝ ማድረጉ ነው። ይኸው ዛሬ ለምሳሌ ከሩዋንዳውያንና ከታንዛኒያውያን ተገናኝተናል። ዛሬ የምታዩት እንቅስቃሴ የዚያ ማሳያ ነው። የሶማሊያው ልዩ ኃይል አባል አስር አስር የሶማሊያ የኬንያና የታንዛኒያ ወታደሮችን እየመሩ ልምምድ እያደረጉ ነው። በዚህ ወታደራዊ ልምምድ የእንግሊዝ፣ የኔደርላንድስ፣ የሩዋንዳ፣ የሶማሊያ፣ የታንዛኒያና የጅቡቲን ጨምሮ የበርካታ ሀገሮች የጦር ኃይሎች ተሳትፈዋል። በዚህ ፎቶ ላይ የጅቡቲ የፈጥኖ ደራሽ ባታሊዮን ጦር ወታደሮች የጸጥታ ኃይል ድጋፍ ብርጌድ አሰልጣኝ ከሆኑት የዩናይትድ ስቴትስ የጦር ሰራዊት ሻምበል አሌክስ ሩስ አስተያየት ሲሰጧቸው ነው የሚታየው። እኛም ከነሱ ብዙ ትምህርት ወስደናል ብለዋል ሻምበል ሩስ። ከተለያዩ አጋሮቻችን ጋር ለመገናኘት ችለናል። ለምሳሌ ያህል የኬንያ የመከላከያ ኃይሎች ወታደሮች አሉ፣ ከሶማሊያ የመጡ ወታደሮችም አሉ። ብዙ እውቀት ያካበቱ ናቸው። ይኸው አሁን ገብተው እንቅስቃሴ እያደረጉ ናቸው። የዚህን ወታደራዊ ልምምድ እቅድ የማዘጋጀቱ ስራ አንድ ዓመት ወስዷል። ተግዳሮቶችም እንደነበሩ የማሳቹሴትስ ብሔራዊ ዘብ አባሉ ሌተና ኮሎኔል ማይክል ማክናማራ ተናግረዋል። ተግዳሮቶቹ አስቀድሞም የነበሩ ናቸው። 130 ሰዎችን በንግድ አውሮፕላን አሳፍሮ ማምጣቱ፣ ተሽከርካሪዎችን ማዘጋጀቱ፣ ተተኳሾች እንዲቀርቡልን መጠየቁ፣ የታሸጉ ዝግጁ ምግቦች እና ውሃ፣ ሁሉንም እዚህ ኪፋሩ ካምፕ ውስጥ የምታየውን ሁሉ ማሰናዳት ያስፈልግ ነበር። እንደዚህ ያሉ አንዳንድ ተግዳሮቶች ነበሩ ማለት ነው። እሳቸውና ሌሎችም እንዳሉት ልምምዱ ቦታ ላይ ተግዳሮቶች ቢኖሩም ታክቲኮች ለመለዋወጥና ፈጥነንም እርስ በርስ ለመማማር አመቺ ሁኔታ ፈጥሮልናል ብለዋል። የምሽት ዝግጅታችን ቀጥሎ አሁን የመጨረሻ ወደሆኑ ስፖርታዊ ሳምንታዊ ዝግጅታችን አልፈናል። ሀያ አንደኛው ቅድሚያ ለሴቶች የአምስት ኪሎ ሜትር ውድድር ትላንት በአዲስ አበባ ተካሂዷል። ቅዳሜና እሁድ በተለያዩ ሀገራት በተካሄዱ ውድድሮች ኢትዮጵያውያን አትሌቶች ድል አድርገዋል። የአፍሪካ ጨዋታዎች ውድድር በግብፅ ፍጹም የበላይነት ቀጥሏል። በፓሪስ ኦሎምፒክ የተሳትፎ ጉዳይ ሩሲያና ዓለም አቀፍ የኦሎምፒክ ኮሚቴ ተፋጠዋል። እነዚህና ሌሎች ስፖርታዊ መረጃዎችን አንድ ላይ አሰባስቦ ኬኔዲ አባተ እንደሚከተለው ያቀርበዋል። ሴቶች ብቻ የሚሳተፉበት ዓመታዊው ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ መነሻውንና መድረሻውን አትላስ ሆቴል አካባቢ በማድረግ ትናንት ተካሂዷል። በውድድሩ ላይ ከ15,000 በላይ ሴቶች የተሳተፉ ሲሆን በኤሊት አትሌቶች ዘርፍ አትሌት ጉታኒ ሻንቆ አንደኛ በመውጣት አሸንፋለች። ብርነሽ ደሴና መቅደስ ሽመልስ ደግሞ ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በዘንድሮው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ከአንደኛ እስከ ሶስተኛ የወጡ አትሌቶች ሰዎች በቅደም ተከተል 71 ሺህ፣ ብር 45 ሺህና 30 ሺህ ብር የገንዘብ ሽልማት የተበረከተላቸው ሲሆን በውድድሩ የስያሜ ስፖንሰር የሞባይል ስልክም ተሸልመዋል። ከኤሊት አትሌቶች ውጭ ባሉ የተለያዩ ዘርፎች ያሸነፉ የውድድሩ ተሳታፊዎችም ሽልማት የተበረከተላቸው ሲሆን በአራት ሳምንት ስልጠና ውድድሩን በአንደኝነት ያሸነፈችው የ11 ዓመት ታዳጊ ናት። ስሜት ዳና መሰለ ይባላል። 11 ዓመቴ ነው። በጣም ጥሩ ነበር። ከዚህ በኋላ ደግሞ ከዚህ የበለጠ ሰዓቴን አሳሽዬ አትሌት ብሆን ደስ ይለኛል። ለሀገሬ ስሜን አስጠራለሁ። በታዳጊዋ ውጤት የተደነቀችው የውድድሩ አምባሳደር አትሌት መሰረት ደፋር ታዳጊዋን ስታበረታታ ተመልክተናል። የግሌ እሸቱ ከኤሊት አትሌቶች ውጭ ባለው ውድድር ሁለተኛ የወጣች ተሳታፊ ናት። ዘንድሮ ሲሳተፍ ለአስረኛ ጊዜ ነው እና ለሴቶች ብቻ ስለሆነ በጣም ደስ ይላል። አንድ ላይ ተሰብስበን መስራታችን ለጤናም በጣም ጠቃሚ ነው እና የሚተላለፈው መልዕክቶችም ጥሩዎች ናቸው። ብዙ ሰው እንዲሳተፍ መክራለሁ። ስፖርታዊ እንቅስቃሴ ስለሆነ ሩጫ፣ ማንኛውንም እንቅስቃሴ ማድረግ ለሴቶች ጠቃሚ ነው ተናግረዋል። የዘንድሮው ቅድሚያ ለሴቶች የአምስት ኪሎ ሜትር ውድድር የሴቶችን አቅም እንደግፍ ለውጥን እና አፋጥን በሚል መሪ ሀሳብ የተካሄደ ሲሆን የዓለም አቀፉ የሴቶች ቀን ክብረ በዓል አካል እንደሆነም አዘጋጁ ታላቁ ሩጫ በኢትዮጵያ አስታውቋል። ቅዳሜና እሁድ ኢትዮጵያውያን አትሌቶች ያሸነፉባቸው የአትሌቲክስ ውድድሮች በተለያዩ የዓለማችን ከተሞች ተካሂደዋል። ትናንት እሁድ በተካሄደው የሴውል ማራቶን በሁለቱም ጾታ ኢትዮጵያውያን ድል አድርገዋል። በወንዶች አትሌት ጀማል ይመር ውድድሩን ሁለት ከ06 ከ08 በሆነ ጊዜ ኬንያውያን አትሌቶችን አስከትሎ በአንደኝነት አጠናቋል። በሴቶች ደግሞ አትሌት ፍቅር ተወረታ ሁለት ሰዓት ከ21 ደቂቃ ከ32 ሰከንድ በሆነ ጊዜ አሸንፋለች። በካሊፎርኒያ ሳን ዮዋን ካፒስትራኖ ከተማ ቅዳሜ በተካሄደ የ10 ሺ ሜትር ውድድር ደግሞ አትሌት ጽጌ ገብረ ሰላማ የዩናይትድ ስቴትስን ኦል ካመርስ ክብረ ወሰን በማሻሻል አሸንፋለች። አትሌቷ ውድድሩን ያሸነፈችበት ሰዓት 29 ደቂቃ ከ48 ነጥብ ሶስት አራት ሰከንድ፣ በዩናይትድ ስቴትስ በርቀቱ የተመዘገበ ፈጣኑ ሰዓት፣ በርቀቱ የዓለም ዘጠነኛው ፈጣን ሰዓት፣ እንዲሁም የግሏ ምርጥ ሰዓት ነው። በወንዶች ምድብ ያሸነፈው አሜሪካዊው ግራንት ፊሽ I አብዛኛው አትሌቶች ለፓሪስ ኦሎምፒክ ብቁ የሚያደርጋቸውን ሰዓት ለማስመዝገብ በተወዳደሩበት በዚህ ውድድር ላይ ስምንት ወንዶችና አራት ሴቶች መስፈርቱን ማሟላታቸውን የዓለም አትሌቲክስ አስታውቋል። በስፔን ላሬዶ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ አትሌት ዮሚፍ ቀጄልቻ አሸንፏል። አትሌቱ ውድድሩን ያጠናቀቀበት 26 ደቂቃ ከ37 ሰከንድ የርቀቱ ሶስተኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላኛው ኢትዮጵያዊ አዲሱ ይሁኔ በውድድሩ ሶስተኛ ሲወጣ ሁለተኛ ወጣው ኡጋንዳዊው ጆሹዋ ቼፕቴጌ ነው። በጋና አስተናጋጅነት እየተካሄደ የሚገኘው 13ተኛው የአፍሪካ ጨዋታዎች ውድድር አስረኛ ቀኑን ሲይዝ ግብፅ የሜዳሊያ ሰንጠረዡን በፍጹም የበላይነት እየመራች ትገኛለች። 54 የአፍሪካ ሀገራት በ29 የስፖርት አይነቶች እያደረጉት ባለው በዚህ ውድድር ላይ ግብፅ እስከ ትናንት ድረስ 90 የወርቅ ሜዳሊያዎችን ጨምሮ በድምሩ 154 ሜዳሊያዎችን አግኝታለች። ናይጄሪያ 27 የወርቅ ሜዳሊያዎችን ጨምሮ 76 ሜዳሊያ በመሰብሰብ ሁለተኛ ላይ ስትገኝ፣ ደቡብ አፍሪካ ሶስተኛ ደረጃ ላይ ተቀምጣለች። በጋናው የአፍሪካ ጨዋታዎች ላይ በ9 የስፖርት አይነቶች የምትሳተፈው ኢትዮጵያ እስካሁን አንድ የብር ሜዳሊያ ብቻ በማግኘት 25ኛ ደረጃ ላይ ትገኛለች። ኢትዮጵያ የተሻለ ውጤት ታስመዘግባለች ተብሎ በሚጠበቅበት በአትሌቲክስ ዘርፍ የሚ የተሳተፈው ብሔራዊ ቡድን ትናንት ጋና አክራ መግባቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ምንም እንኳን አትሌቶቿ በማዕቀብ ውስጥ ቢሆኑም አራት ወር ከቀረው የፓሪስ ኦሎምፒክ ሩሲያ ራሷን እንደማታገል የአገሪቱ ኦሎምፒክ ኮሚቴ ፕሬዝደንት ገለጹ። ፕሬዝደንቱ ስታኒስላቭ ፖዚድኒያኮቭ ሩሲያ በዩክሬን ላይ በፈጸመችው ወረራ ምክንያት የዓለም አቀፉ ኦሎምፒክ ኮሚቴ አዮሲ የሩሲያ አትሌቶች ያለ አገራቸው ሰንደቅ ዓላማ እንዲወዳደሩ ያሳለፈውን የቅድመ ሁኔታ ውሳኔ ኢፍትሐዊና ተቀባይነት የለውም በማለት ተችተዋል። ሆኖም ግን ሩሲያ ውድድሩን ቦይኮት እንደማታደር ማድረግ ወይም ራሷን እንደማታገል ለሀገሪቱ የዜና ወኪል ተናግረዋል። ከሩሲያ በኩል እርስ በእርሳቸው የሚጣረሱ የተለያዩ አስተያየቶች እየተሰነዘሩ ነው። በእነዚህ ላይ አስተያየት መስጠት አልችልም ያሉት የዓለም አቀፉ የኦሎምፒክ ኮሚቴ አይኦሲ ፕሬዚደንት ቶማስ ባች በበኩላቸው ቅድመ ሁኔታውን የሚያሟሉ አትሌቶችን ብቻ እናስተናግዳለን ማለታቸውን የስፖርት መገናኛ ብዙኃን ዘግበዋል። የሩሲያ ፕሬዝደንት ቭላድሚር ፑቲን በቅርቡ በሰጡት አስተያየት የሩሲያ ተወዳዳሪዎችን ለማግለል ፖለቲካዊ ተነሳሽነት ያላቸው ውሳኔዎች እየተወሰኑ ነው በማለት መተቸታቸው ይታወሳል። ሩሲያና ቤላሩስ በውድድሩ መክፈቻ ስነ ስርዓት ላይ ያለ ሰንደቅ ዓላማቸው ይሳተፉ እንደሆነ አይኦሲ ነገና ከነገ በስቲያ በሚያደርገው ስብሰባ ውሳኔ እንደሚያሳልፍ ይጠበቃል። ሆኖም ሩሲያ አዎንታዊ ውሳኔ እንደማትጠብቅ የአገሪቱ ስፖርት ሚኒስትር መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ለዛሬ ያዝናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ፣ ኬኔዲ አባተ አዲስ አበባ። ስታዳምጡት የቆያችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችን በዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም፣ በፌስቡክ አት ቪኦ አማሪክ ላይ፣ በትዊተር ሃሽታግ ቪኦ አማሪክ ላይ እንገኛለን። ኢንስታግራም ና ዩቱብ ላይም ዝግጅቶቻችንን ማግኘት ትችላላችሁ። የተከበራችሁ አድማጮቻችን ና ተመልካቾቻችን የምሽቱ ዝግጅቶቻችን እነዚህን መስሉ ነበር። ሳስተናግዳችሁ አብሬያችሁ አመሸሁት። አስማማየ ነው ነኝ በስቱዲዮ ቅንብሩ ደግሞ አብራን የቆየችው ያቀናበራችልን ብርሃን አይሉ ነበረች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶችን ከአሜሪካ ድምፅ ሁሉም ባልደረቦቻችን ጋር በመሆን አቀናብረን ወደ እናንተ ስናደርስ ነበር። በድጋሚ አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። <laughs> © bf